አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ የረፋድ ውሏቸውን በአምቦ ከተማ አድርገዋል። ከአዲስ አበባ በስተምራብ ምዕራብ 126 ኪሎ ሜትር የምትርቀው የአምቦ ከተማ ነዋሪዎቿ የጠቅላይ ሚኒስትሩን ንግግር ለማድመጥ ማልደው ወደ አምቦ ዩኒቨርሲቲ ስቴዲየም ተማዋል። በሀገር ባህል ልብሶች ያጌጡና የዶክተር አብይ ምስሎች የታተሙባቸው ካኔቴራዎችን ለብሰው ወደ ዝግጅቱ ቦታ ሲሄዱ የታዩም ነበሩ። ለጠቅላይ ሚኒስትሩ አቀባበል ለማድረግ በተሽሞነሞኑ ፈረሶቻቸው ሆነው ወደ አደባባይ የወጡ በርካታ ፈረሰኞች እንደነበሩ የከተማይቱ ነዋሪዎች ለዶይቸቨለ ተናግረዋል። ከፈረሰኞቹ ውስጥ በአምቦ ዙሪያ ካሉ አካባቢዎች ጭምር የመጡ እንደሚገኙበትም ገልጸዋል። ለዶይቸቨለ አስተያየታቸውን የሰጡ አንድ የከተማይቱ ነዋሪ ህዝቡ በብዛት የወጣው ለጠቅላይ ሚኒስትር አብይ ተጨማሪ የቤት ስራ ለመስጠት ነው ብለዋል። ህዝቡ በሌሊት ነው መውጣት የጀመረው። ከሌሊት ከንጋት ሳይነጋ ነው። ከአስራሁለት ሰዓት በፊት ነው መውጣት የጀመረው። በጣም ብዙ ሰው መጥቷል። ያው አቀባበል ለማድረግ ከአቅራቢያ ከተሞች በጣም ብዙ ፈረሰኞች መጥተዋል። ከወረዳም በጣም ብዙ ሰው መጥቷል። ኦልሬዲ በቃ ከተማ መቆጣጠር ከምትችለው በላይ ህዝብ መጥቶ ነበር። በቃ ተጨማሪ ቤት ስራ ሰጥቶ ስለመሄድ አይነት ነው ማለት። ምክንያቱም ከዚህ በፊት ያው በቀደም እነ መረራ በመጡበት ጊዜ የወጣው አይነት ህዝብ ነው፣ በብዛት ሲወጣ የነበረው ያው ዛኔ ያው እየተከለከለ እንዲሁም በተወሰነ ደረጃ ግፊት እየተደረገበት እንዲሆን እየወጣ የነበረው አይነት ህዝብ ነበረ። ዛሬም በጣም በከፍተኛ ሁኔታ ነው ህዝቡ የመጣው። አምቦና አካባቢዋ ከሶስት ዓመታት በላይ ጠንካራ ተቃውሞ ከታዩባቸው የኦሮሚያ ከተሞች ቀዳሚዎቹ ናቸው። ለዚህም ይመስላል ከተሾሙ ገና ሁለተኛ ሳምንታቸውን እንኳን ያልደፈኑት ጠቅላይ ሚኒስትር አብይ ከቀዳሚ የሥራ ጉብኝታቸው ስፍራዎች አምቦን ያካተቱት። ባሳለፍነው ሳምንት መጨረሻ ወደ ሶማሌ ክልል ጅግጅጋ ሲጓዙ እንዳደረጉት ሁሉ በአምቦ ጉዟቸውም ከፍተኛ የመንግሥት ባለሥልጣናትን አካትተዋል። ምክትላቸው አቶ ደመቀ መኮንን፣ የውጭ ጉዳይ ሚኒስትሩ አቶ ወርቅ ነገበየውና የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ በዛሬው ስነስርዓት ተገኝተዋል። በሥነ ሥርዓቱ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይም ሆኑ አቶ ለማ ተስፋ ሰጪና የአብረን እንስራ መልእክቶች ላይ ማተኮራቸውን በስፍራው የተገኙ ተናግረዋል። በስነ ሥርዓቱ ላይ የታደሙት የአምቦ ዩኒቨርሲቲ መምህር አቶ ኩማ ዴቪሳ ንግግሮቹን በጥሞና ከተከታተሉት አንዱ ናቸው። አቶ ለማ ዛሬ የመጣነው እንደ ከዚህ ቀደሙ እሳት ለማጥፋት ሳይሆን ተስፋን ለመናገር ነው ማለታቸውን ይጠቅሳሉ። አቶ ለማ እና ህዝብ ይሄን የሚመስል መሪ ማሳድጎ ለሀገሩ ለህዝቡ ይሰጣል የምል ነበረ። አቶ ለማ ንግግር እንግዲህ ይሄ መምጣቱ አንድነታችን ጠንክሬ መስራታችን ነው። ለወደፊት የኢትዮጵያ ህዝብም ትልቅ አደራ እንደ ድርጅትም እንደ ህዝብም እኛ ላይ የጣለ መሆኑን አውቃችሁ፣ ከዚህ በፊት ከጎናችን እንደሆናችሁ ሁሉ ከእኛ ጋር አገሪቷን ወደ ተሻለ እንድናራ ንግግር አድርገው ዶክተር አብይ ግር እንዲያደርጉ ከማድረጋቸው በፊት አቶ ደመቀም በአማርኛ ንግግር እንዲያደርጉ ተጋበዙ። አቶ ደመቀም በአንቦዎቹ እንደምኮሩ ተናግረው ይህ ለውጡም ያመጣው የቀረውንም አመግ ነው ወደፊትም ከኢትዮጵያ ህዝብ ጋር ጥሩ ዋጋ ከምንገነባ አመልማ መልእክታቸውን አስተላለፉ። የአቶ ደመቀ ንግግር ቀድሞ ሲያሰሙት ከነበረው የተለየ እንደነበር የሚናገሩት የዩኒቨርሲቲው መምህር ከታዳሚው ጥሩ ድጋፍ ማግኘታቸውን ገልጸዋል። በስተ መጨረሻ ንግግር ለማድረግ መድረኩን የተረከቡት ጠቅላይ ሚኒስትር አብይ ለታዳሚው ሰላምታ ሲያቀርቡ ህዝቡ በሆታና በፉጨት ታጅቧቸዋል። ቄሮ በሚል ስያሜ የሚጠሩትን የኦሮሞ ወጣቶችንም አንስተዋል። ጠቅላይ ሚኒስትር አብይ በንግግራቸው የክልሉን ፕሬዝደንትና የምክትላቸውን መልእክት አስተጋብተዋል። ጠቅላይ ሚኒስትሩ በወጣቶቹና በመድረክ መሪዎች ቀደም ሲል ተደጋግሞ ሲሰማ የነበረውን አምቦ ትንሽ ብትሆንም ለእኛ ኒውዮርካችን ነች የሚለውን አባባል በንግግራቸው ማካተታቸውን አቶ ኩማ ይናገራሉ። ካምቦጅ ጀግንነትና ትግልን እንማራለን ሲሉ መደመጣቸውንም አክለዋል። የዩኒቨርሲቲው መምህር የጠቅላይ ሚኒስትሩ ንግግር በአጠቃላይ ያሳደረባቸውን ስሜት እንዲህ ያጋራሉ። ንግግራቸው ውስጥ በጣም ልብን ነከን፣ ብቻህን ተወዳድረ ሩጫን ማንም ከአንተ ጋር እንዳይሮጥ አርገ ብቻህን አሸናፊ ልትሆን አትችልም፣ ብትጨርስም ሽልማት አታገኝም። ሽልማትን የተሻለ ሀሳብ ያላቸው ሰዎች ጋር የተሻለ ብቃት ያላቸው ሰዎች ጋር ሆነ ካሸነፍህ ግን ሽልማት ታገኛለህ የሚል ነበረ። እንግዲህ መጪው የኢትዮ ዲሞክራሲያዊ ግንባታ ላይ የኢኮኖሚ ላይ ብዙ ለውጦች እንደሚመጡ በጣም ከልቤ ደስ ብሎኝ ነው እንትን ያልኩኝ። ሌላም እንትናቸው ከቃል ባለፈው የተናገርነውን ወደ ተግባር መለወጥ ላይ እንሰራለን የምል እንትንም ተናግረዋል። እሱ በጣም ተስፋ ሰጪ ነበር። ህዝቡም እኔን እንዳንድ ግለሰብ በጣም ደስ ብሎኛል። ልዩ ቀን ነበረ ዛሬ። በጣም ደስ አለኝ። እስከ እኩለ ቀን የዘለቀው የዛሬው የአምቦ ስነ ስርዓት በጥብቅ የጸጥታ ቁጥጥር ስር የተካሄደ ቢሆንም ምንም አይነት ችግር ሳይፈጠር መጠናቀቁን እድምተኞቹ ተናግረዋል።